ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጋዜጠኝነት ዛሬ ምን ላይ ነው ያለው? የኢትዮጵያ የመገናኛ ብዙሃን ባለሙያዎች የራሳቸው መገናኛ ብዙሃኑ ያሉበትን ሁኔታ እንዴት ታየዋለ? አሁን እንግዲህ ሀገራችን ያለችበት ሁኔታን ጨምረህ እንዲሁ ዛሬ ምንድነው ያለንበት የሚዲያ አጠቃላይ እንድምታ ማለት እንችላለን። እኔ የኢትዮጵያ ብዙሀን መገናኛውን ወጀብ ውስጥ ነው ያለው ማለት ነው። ትላንትና በቃ ይፋ ወጥቶ ለይቶለት ብዙሀን መገናኛውን እንዲታይ ሲደረግ የነበረው ነገር ምንድን ነው፣ እንደ አንድ የፖለቲካል መሳሪያ፣ እንደ አንድ የፖለቲካ ትግል የሚያስቡ ሰዎች ተሰባስበው መንግስትን ለመንቆር ወይም መንግስትን ለመጣል የሚዋጉበት ዋሻ አድርጎ የማየት አይነት ክፉ አባዜ ነው የነበረው። ይሄ ምናልባትም በታሪክ ወደ ኋላ ስንሄድ 1983ን ማየት ይፈልጋል። በሺ983 ትልልቅ ባለሙያዎች የነበሩ ሰዎች በስመ የህያፓ አባል ናችሁ ወይም ለዛኛው መንግስት ታደላላችሁ በሚል ሰራዊቱን ለማፍረት የተሄደበት መንገድ ነበረ። የደርግ ሰራዊት በሚል ማለት ነው። ሙያተኛውንም የጋዜጠኝነት አውድ ውስጥም የነበረውን ሙያተኛም ደግሞ የደርግ አፈቀላጤ አድርጎ የማየት ሁኔታ ነበር እና ስለዚህ ይሄ ምን አይነት ሁኔታን ፈጠረ? የፖለቲካ ምህዳሩ ጠባብ እንዲሆን አደረገ። ያ የፖለቲካ ምህዳር ምንድን ነው? ከኢህአዴግ ውጭ ሌላ ፓርቲ የሚቃወም መንግስቱን የቆመውን ኢህአዴግን ለሚገዳደር አካል በቃ ሁኔታዎች ዝግ ነበሩ። ስለዚህ ያኔ ሙያተኞች የነበሩ ሰዎች እንደ አንድ አማራጭ ያዩት በሚዲያ ስራዎች በመሰማራት በተለይም የግል ጋዜጦች፣ መጽሔቶች ላይ በምናይበት ጊዜ እናስታውሳለን። እነጦቢያን፣ እነሩህ እነኚህን ማንሳት ግድ ነው የኢትዮጵያን ሚዲያ ድባብ በምናይበት ጊዜ ማለት ነው። በፊት ወለም ዘለም ይልም በዘመነ ኢህአፓ ደርግ ጊዜ ርዕዮተ ዓለሙን ከመደገፍ ውጭ ሌላ አማራጮች አልነበሩም። እዚኛው ጋር ግን የፈቀደ ይመስልሃል ሳንሱርን ወይም ይሄ እቀባውን የሚዲያ እቀባውን ተነስቷል ይልሃል። ግን ሌላኛው አይነት አድሚኒስትሬቲቭ አይነት ክልከላዎች ነበሩት ወይም የአስተዳደራዊ ክልከላዎችን በዘዴ ያበጅ ነበረ። ስለዚህ አሁን እነኚህ የተገፉ ሰዎች ብዙሀን መገናኛን መንግስትን ክሪቲዛይዝ ይሄሱ ነበረ ይሄን ሂስ በኢህአዴግ በኩል ያለው ቡድን ደግሞ ያዩ የነበረው እንደ ፖለቲካ ትግል አድርጎ ነው ያዩ የነበረው እና እንደዚህ ነው እንግዲህ የጀመረው ማለት ነው። ስለዚህ ይህንን ለማየት ማንጋ መምጣት ያስፈልጋል። አንደኛ በተለያየ አጋጣሚ በጋዜጠኝነት ስራ ሂደት ውስጥ ምስሴክስ ወይንም ስህተቶችን ሙያዊ ስህተቶችን ክሪሚናላይዝ ማድረግ ወንጀል ማድረግ አይነት አዝማሚያዎች በኢህአዴግ በሚመራው መንግስት በኩል የተጠናወተ ጉዳይ ነበር እና የጋዜጠኞች የሚታሰሩበት ከሀገር የሚሸሹበት አይነት ሁኔታ ተፈጠረ ማለት ነው። በሙያው ሂደት ሙያተኛው እንዲበቃ ከማድረግ ይልቅ እግር በእግር እየተከተሉ የመምታት አይነት አዝማሚያዎች ነበሩ። የህዝብ መገናኛ ብዙሀን ሊሆኑ የሚገባቸውን ደግሞ የፐብሊክ ሚዲያውን ቀጥታ ጭራሽ እንደውም የመንግስት ሚዲያ ወደ ማድረግ የፐብሊክ ሚዲያ እና የስቴት ሚዲያ ይለያያሉ። የህዝብ መገናኛ ብዙሀኖችን ወደ መንግስት አፈቀላጤነት የማድረግ ሹመኞችን፣ ካድሬዎች የማድረግ እንዲህ አይነት አዝማሚያዎች እየጎለበቱ መጡ ማለት ነው። ስለዚህ ብዙሀን መገናኛው እንደ ፖለቲካ ማሽነሪ ወይም እንደ ፖለቲካ መሳሪያ ነው የሚታየው ማለት ነው። ስለዚህ ይሄ ክፉኛ ጥላ አጥልቶበታል የብዙሀን መገናኛው ስራ ላይ ማለት ነው። ያ አይነት ሁኔታ ነበር። አሁን ዛሬ ላይ በምናይበት ጊዜ መልካቸው ያልተለዩ የብዙሀን መገናኛዎች መጥተዋል። እንግዲህ ሶስት መልክ ነው፣ በተለይም በይዞታ ደረጃ ወይንም በባለቤትነት ደረጃ ሲታዩ የብዙሀን መገናኛዎቹ ሶስት ናቸው። አንድም የፐብሊክ ሚዲያ ናቸው፣ የህዝብ ሚዲያ ናቸው። ሁለትም ኮመርሻል ሚዲያ ወይንም ለንግድ ዓላማ የተቋቋሙ የግል ሚዲያዎች ናቸው። ሶስተኛው ደግሞ የኮሚኒቲ ብዙሀን መገናኛዎች ናቸው፣ ወይም የህብረተሰብ የምንላቸው ማለት ነው። ከነኚህ ከሶስቱ መልክ ውጪ የሆኑ ማን እንደሆኑ መልካቸው ያልተለዩ ብዙሃን መገናኛዎች ነበሩ። ስለዚህ እነኚህ አይነት ሚዲያዎች ከሁለት ሺህ አስር በኋላ በመጣው ሁኔታ ምንድን ነው መሆን ያለባቸው የሚል ግራ አጋቢ ነገር ፈጠረ ማለት ነው። ስለዚህ አሁን አንዳንዴ አፈጣጠርህ፣ ጉዞውን አቅጣጫህን ይወስናል። እንደ ፖለቲካ መታገያ አማራጭ አድርገ ሚዲያን ካቋቋምክ አፈጣጠርህ አይለቅህም። ስለዚህ አሁን እነሱ ብዙሀን መገናኛዎች ይሄ ለውጥ መጣ በምንለው ጊዜ ኮንፊውዥን ወይም ግራ አጋቢ አይነት ሁኔታ ፈጠሩ። የህዝብ ብዙሀን መገናኛዎች ሊሆኑ የሚገባቸው በተወሰነ ደረጃ የመንግስት ከሚለው ስያሜ ወጣ ለማለት የሞከሩበትን አይነት ነገር አይተናል። የግሉ ሚዲያ ደግሞ በጣም በተሻለ ቁመና ላይ ለመሆን የሞከረበትን ጊዜ እናያለን። ኮሚኒቲ ሚዲያዎች በቁጥር ብዙ ናቸው። በአስተዋጽኦ ረገድ ግን ብዙ ያን ያህል ናቸው የሚባሉ አይደለም። ምክንያቱም ወይ የወረዳ ወይ የቀበሌ የመንግስት መዋቅር ውስጥ ያለ ሰው ነው የሚመራቸው። እነኛ ሰዎች ደግሞ የፓርቲ ተልዕኮ ያላቸው ሊሆኑ ይችላሉ። ስለዚህ በሚጠበቀው ደረጃ እነሱ የኢኮኖሚውንም ቁመናቸውንም የፖለቲካ አቋም ይዘው የሚሄዱ ከመሆናቸው አኳያ የተለየ አስተዋጽኦ የህብረተሰብ ጥያቄን የህብረተሰብ ልማትን የኅብረተሰብ ሰላምና የዲሞክራሲ ባህልን ከማጎልበት አኳያ አስተዋጽኦ ሊያደርጉ ይችላሉ በምንላቸው ቁመና ላይ አይደሉም። የግሉን በምናይበት ጊዜ ደግሞ የኢኮኖሚ ቁመናውን በምናይበት ጊዜ ጠንካራ ሆኖ መቀጠል በሚችልበት ደረጃ አይደለም። ስለዚህ አሁን ብዙሀን መገናኛው ከዚህ ቀደም የነበረው የግሉን በምናይበት ጊዜ አሉምም የሉምም ወደማንላቸው አይነት ደረጃ ነበር የመጡት አሉ ከተባሉ መዝናኛ ዋ ላይ አጫዋች አጫዋች ነገሯ ላይ እያተኮሩ ዋና ይሄ አይደፈር የሚባሉ እንግዲህ ብዙሃን መገናኛ አንዱም ሲቋቋም ሶስት ምክንያቶች ሊኖሩት ይችላሉ። አንደኛው ኢንፎርማቲቭ ወይም መረጃ መስጠት ነው። ሁለተኛው ኤጁኬቲቭ ወይንም የማስተማር ሚና ነው። እንግዲህ ሶስተኛ ላይ ነው፣ እንደውም ሶስተኛ ብዙ ጊዜ አከራካሪ ነው። መዝናኛ መዝናኛ የአቀራረብ መንገድ ነው እንጂ ለማዝናናት ተብሎ አይደለም የሚመጣው ማለት ትምህርት ሊሰጡ የሚችሉ ጉዳዮችን ወይንም ይዘቶችን አቀራረቡን ግን ቲያትራዊ፣ ድራማቲክ፣ ድራማዊ፣ ግጥማዊ እንዲህ በተለያየ አይነት መንገድ ልታቀርበው ትችላለ። መዝናኛ አዝናኝ አቀራረብ ነው እንጂ ኦብጀክቲቭ ወይም ግብ አይደለም የሚል የሚያከራክር ነገር ይነሳል። ስለዚህ ከዚህ አኳያ በምናይበት ጊዜ ብዙሃን መገናኛዎቹ አሁን እኛ ጋር ኒውስ ሚዲያ መረጃ ሰጪ በተከታታይ አሁን ያ ማለት አንድን ሁነት ከመዘገብ ባለፈ ሁነቶቹን የመተንተን አሁን ኒውስ አናልስስ ሁነቱን ከመዘገብ ባለፈ ኒውስ ኮሜንተሪ አይነት የሚሰሩ የሚያጠግብ በቃ አንድን ጉዳይ በተለያየ አንድን ይዘት በተለያየ አይነት መንገድ የሚያቀርቡና የሚያጠግብ አይነት መረጃ የሚሰጡን ኒውስ ሚዲያዎች የሉ ነው። ይህን ደፍሬ ነው የምናገረው። ይህን ለምንድን ነው በስተመጨረሻ የብዙሀን መገናኛ ሚና አንድ ነገር ነው። ያም ማለት ምንድን ነው ህብረተሰብ መረጃ ላይ ተመስርቶ ውሳኔ እንዲያሳልፍ ማገዝ፣ በቃ ይሄ ነው። በዚህ ሂደት ምን እንፈጥራለን? ክሪቲካል ማስ እንፈጥራለን። ይሄ የማጠንጠን የአጠንጥኖሽ አቅሙ ጠንካራ የሆነ የማሰላሰል በትንታኔ የተለያዩ መረጃዎችን እየሰጠ ነው በሂስ አይነት መልኩ የሚቀርቡለት ህብረተሰብ የሆንና በመረጃ ላይ የሚወስን በስሜት ወጀብ የማይወሰድ ዝም ብሎ በመንጋ አይነት በነገሌ አድርገውታል ተብሎ የማይከተል በመረጃ ላይ ተወስኖ የሚወስን ህብረተሰብ መፍጠሩ እና ከዚህ አኳያ ክሪቲካል ማስ ፈጥረናል ወይ? ብዙሃን መገናኛው ክሪቲካል ማስ ወይም በጣም ጠንካራ የማስተዋል ቁመና ላይ የደረሰ ህብረተሰብ ልንፈጥር በሚችልበት ደረጃ ነው ወይ? ብዙሀን መገናኛው ስንል በዚህ ደረጃ ላይ አይደለም ያለው። እንዲሁም እዚህ ላይ ለመጨመር ያክል እሸቱ ሁለት አይነት ነገር ነው የሚነሳው። አንደኛው ያው ከለውጥ በኋላ ብዙ ወጀቦች አሉ። አንደኛው የኢኮኖሚ ጥያቄ ያላቸው ሚዲያዎች አሉ። ሁለተኛው የመሳሪያ አጠቃላይ ካፓሲቲ ወይም ያቅም የሚባለው ነገር አለ። እሱ እንደተጠበቀ ሆኖ ደግሞ የነበሩትም ከሃንጎ በራቸው አልተላቀቁም የነበረባቸው ጫና አሁንም አብሯቸው አለ የሚል አለ። አዳዲስ የተቋቋሙት ደግሞ አጋጣሚውን ተጠቅመው ለህብረተሰብ ከማገልገል ወይም አንተ እንዳልከው በመረጃ ላይ የሚወስን በመረጃ ላይ ተመስርቶ የሚወስን ህብረተሰብ ለማፍራትን ዋና ግብ ከማድረግ ይልቅ ሚዲያን አዘ ቢዝነስ አይቶ መግባት የሚልም ነገር አለ። ያ ሁሉ ሆነና እንግዲህ የሚጠበቀውን ያህል የሚዲያ ውጤት እያየን አይደለም አሁን። የምንስማማበት አንድ ነገር ይሄ ነው። በቁጥር የብዙ እንጂ በቁጥር መስተዋል ግን በአዲስ አቀራረብ ይዞ የመጣ የለም። አዲስ አቅም ፈጥሮ የመጣ የለም። አገሪቱ በዚህ ሰዓት ከሚያስፈልጋት ነባራዊ ሁኔታ ጋር የሚስተካከል አቅም ወይም ቁመና ያለው ሚዲያ የለም የሚለውን እንስማማለን። ከወቅቱ ሁኔታ ጋር እናገናኘው እና በውጪው ጫና እየበዛብን ነው የሚል የኢትዮጵያ መንግስትና የኢትዮጵያ ሕዝብ ቅሬታ አለ። በሚዲያው ጫና እየቀረበብን ነው የሚል አለ። እግረ መንገዱን ደግሞ የአገር ውስጥ ሚዲያዎች ደግሞ አቅማቸው የተዳከመ ነው። አሁን ሀገሪቱ ደግሞ ቀውስ ላይ ነች። ስለዚህ ምን ይደረግ? የቀውስ ወቅት አዘጋገብ ምን መሆን አለበት? አንተ ብዙ ጊዜ ስልጠናዎችን ከምትሰጣቸው ርዕሰ ጉዳዮች አንዱ በመሆኑ ነው። በዚህ ሰዓትና በዚህ ጊዜ ሚዲያዎች ምንድን ነው ሚናቸው? ወደ ሚናቸው ስመጣ ሚናቸው ሊወጡ በሚችሉበት ደረጃ ተገቢውን ድጋፍ ሲያገኙ የነበረበትን ሁኔታ ነበር ወይ የሚለውን ነገር እናንሳ። በተለይ ብዙሃን መገናኛ በተለይ በግል ደረጃ የሚያቋቁሙት ኩባንያዎች አንዱ ጥያቄያቸው የፋይናንስ ወይም የኢኮኖሚ ጥያቄ ነው። የኢኮኖሚ ጥያቄያቸውን መመለስ በሚችሉበት ደረጃ በደንብ በጥሩ ቁመና ላይ መገኘት መቻል አለባቸው። ምክንያቱም አንድ ሪፖርተር ወይም አንድ ዘጋቢ ስታሰማራ ወጪ ስላለው ማለት ነው 207 ላይ የወጣ አንድ የብዙሀን መገናኛ ፖሊሲ ወይም የሚዲያ ፖሊሲ ሰነድ ነበረ፣ ረቂቅ ሆኖ መነጋገሪያ ሆኖ፣ ግን ያ ረቂቅ እችን ሀገር ሲመራት ነው የቆየው እስከ 2012 ነሐሴ ድረስ ማለት ነው፣ አዲሱ የሚዲያ ፖሊሲ እስኪረቀቅ ድረስ ማለት ነው። ይሄ ማለት ያ 2007 ላይ የወጣው የኢህአዴግ መራሽ የሚዲያ ፖሊሲ ምን ይላል ከዛሬ ጋር ስለሚያያዝ ነው፣ እሱን መዝለል አንችልም። አንደኛ፣ የግሉ የብዙሀን መገናኛ ማለት የኒዮ ሊበራል አራማጆች መሳሪያ ነው። ስለዚህ ይላል በጣም በተቻለ መጠን ይሄ የግል ሚዲያ የልማታዊ ጋዜጠኝነትን የሚገዳደር ነው ብሎ በግልጽ ቋንቋ ነው የሚያስቀምጠው። ስለዚህ መንግስት እንግዲህ ትልቁ የማስታወቂያና የስፖንሰርሺፕ አመንጪ ድርጅት ነው። ምክንያቱም ጡንቻኛ መንግስት ነው ያለው ኢኮኖሚው ትልቁ የግል ሴክተሩ በተገቢ ሁኔታ እንዲያድግ አይደረግ ስለነበረ ትልቁ ጡንቻ በኢኮኖሚ በፖለቲካም የመንግስት ነው። ስለዚህ በማንኛውም ሁኔታ ይሄ ፖሊሲ ምን ይላል? በማንኛውም ሁኔታ መንግስት ከሚያመነጫቸው ማስታወቂያዎችና ስፖንሰር ክልክል ነው ለግል መገናኛ ብዙሃን መስጠት። እስከምን ድረስ የሄድ ነበረ? ለግል ጋዜጦች ራሱ ስፖንሰር የሚያደረጉ ድርጅቶችን ገቢዎች ድረስ ሄደው ቼክ ያደረጉ ነበረ። የፖለቲካ መዋቅሩ ነው ይሄን የሚሰራው በመንግስት ሳይድ ያለው ማለት ነው። ስለዚህ በማንኛውም ሁኔታ በራሳቸው ጸንተው መቆሙ የሚችሉባቸውን የኢኮኖሚ መሰረት ሲዳቀቅ ነበር የቆየው። ስለዚህ ይሄ ነገር ዛሬ ድረስ ላይ መጣ። እኔ አሁን ሁሌ ላለሁ ለተለያዩ ብዙሃን መገናኛዎች ቃለ ምልልስ ስሰጥ ኢትዮጵያ በጣም ፈተና ውስጥ የገባችው ከባድ አስጊ ችግር ውስጥ የገባችው የሚዲያው አቅም በጣም በተዳከመበት ወቅት ነው እላለሁ። ስለዚህ አሁን የኢትዮጵያን ሁኔታ በምናይበት ጊዜ በሶስት ነገሮች ከብዙሃን መገናኛውም ጋር በሆነ መንገድ ስለሚያያዝ ማለት ነው። አንደኛ ይሄ ፈተና የገጠመን ከብዙሃን መገናኛ ጋር የተያያዘ ነው። የብዙሃን መገናኛው ቁመናው በጣም ጠንካራ ባልሆነበት ነው። ሁለተኛው ዲፕሎማሲው በጣም በተዳከመበት ነው። ሶስተኛው ኮሚኒኬሽን ሎቢ የማድረግ አቅም የሀገሪቱ በጣም በተዳከመበት ሁኔታ ነው። ሶስቱ ከባድ ፈተና ውስጥ ከተውናል። በቃ የማይካድ ማለት ነው። ይሄ ማለት የሀገሪቱ ገጽታን በፈለገው መልኩ ቀለም ቀብተ አጠልሽተህ ማቅረብ ትችላለህ ማለት ነው። ይሄ ማለት ጡንቻ በዛ ያንተ አቅም ጡንቻው ዝሎ፣ ሌላው ግን ጡንቻውን አፈርጥሞ የሀገር ቤቱን ብቻም አይደለም የውጭውንም ጡንቻ ተጨማሪ አግኝቶ ይሄ ማለት ምን ማለት ነው? ትንሽዬ ቀስት ይዘንኛ ሚሳይል ከያዘ ጋር እንድንዋጋ ነው የሆን ነው። በምን ደረጃ በሚዲያ በዲፕሎማሲ እና በኮሚኒኬሽን ማለት ነው። ይሄ አገሪቱን ችግር ውስጥ ሊጥል አገሪቱን ሊንድ የመጣ የውስጥ ኃይል አንዱ ትልቁ አቅሙ ከበስተጀርባ ያሉ ይሄ ፕሮክሲ ወር ወይም የተልኮ ጦርነት ማራመድ የሚፈልጉ የውጭ ኃይላት አሉ። ስለዚህ የኢትዮጵያ የሚዲያን ቁመናም፣ የዲፕሎማሲም ቁመናም፣ የኮሚኒኬሽንም ቁመናም በጣም ችግር ውስጥ በገባበት ሁኔታ ነው። አሁን እኛ ችግር ውስጥ የገባ ነው ማለት ነው እና የብዙሀን መገናኛ አዘጋገብን በምናይበት ጊዜ የመሰረታዊ ፅንሰ ሀሳቡ የሚለው ነገር ምንድን ነው የግጭት አዘጋገብ ወይንም ለግጭት ስሱነት ያለው አዘጋገብ ክህሎት ነው የሚባለው ኮንፍሊክት ሴንስቲቭ ጆርናሊዝም ስኪል ነው የሚለው ይሄ በመሰረቱ የሚቆመው መሰረቱ ሂማኒቲ ላይ ነው ሰብአዊነት ላይ ነው የሚቆመው ከወዲያና ወዲህ በግጭት ምክንያት የሚረጨው ውሃ አይደለም፣ የሚረጨው ጥይት ነው የሚተኮሰው ጥይት ነው። ስለዚህ በዚህ ውስጥ ሰውን እናስብ ነው የሚለው የግጭት አዘጋገብ መሰረታዊ መቆሚያው መመዘኛው ማለት ነው። ስለዚህ ሰው ከሆነ በግጭቱ ስለሚሞቱት ሰዎች እንጨነቅ፣ በግጭቱ ምክንያት ስለሚፈናቀሉት ሰዎች እናስብ፣ በግጭቱ ውስጥ ስለሚቆስሉ ስለሚጎዱ ሰዎች እናስብ ነው መሰረታዊ መነሻው። ስለዚህ ስለ ግጭት አዘጋገብ በምናይበት ጊዜ የግጭት አዘጋገብ መሰረታዊ መቆሚያው ሂዩማኒቲ ወይንም ሰብአዊነት ላይ ነው። እሱን ቀዳሚ ጉዳይ ተደርጎ ይታሰባል። ስለዚህ በዚህ መመዘኛ አሁን የዓለም አቀፉ የሚዲያ አውታሮች በምናይበት ጊዜ የአዘጋገብ ሁኔታቸው ከነኝ ጭራሹኑ ያፈነገጠ ከዚህ ውጭ የወጣ በሆነ የፖለቲካል ዓላማ የተቀባበለ አይነት ስራ ነው እየሰሩ ያሉት ማለት ነው። መሬት ላይ ያለውን እውነት አይደለም የሚያው እዚህ ውስጥ ከሂዩማኒቲ ወይም ከሰብአዊነት ውጭ የግጭት አዘጋገብ የሚያየው አንድ ነገር አለ። ሚዛናዊነት ነው ባላንስ። ይሄ የጋዜጠኝነት ኤቱዚ ወይንም አቡጊዳ ብለን የምናነሳው ነገር ነው። በኢትዮጵያ በኩል ያለውን አንድም ለማመዛዘን ሲሞክራ አይታይም ይሄ የባላንስ ወይንም የሚዛን አይነትን ጉዳይ በምናይበት ጊዜ ሶርሲንግ እንለዋለን ወይንም የዜና ምንጭ ምንድን ነው። ሆን ብዬ ዜናውን ላበላሽ ስፈልግ፣ አንድ ማጣመመው ነገር ብልሹ ጋዜጠኛ ከሆንኩኝ ማለት ነው። የማደርገው ነገር ምንድን ነው? ምንጩን የምፈልገው አካባቢ ብቻ አጥረዋለሁ ማለት ነው። ስለዚህ በብዙሀን መገናኛዎቹ ዘንድ የታየው አንዱ ትልቁ ኢትዮጵያን በተመለከተ ብልሹ አይነት ነገር ምንድ ነው? የመረጃዎቻቸው ምንጭ ማለት ነው። ስለዚህ ጋዜጠኝነትን ወደ ምን እየወሰዱት ነው? 1970ዎቹ ላይ አንድ የሚባል አባባል ነበረ። ጋዜጠኝነት ወደፊት አደጋ ውስጥ ይገባል ይላል። ያ ምንድን ነው? ኮመርሻል ድሪቨን ጆርናሊዝም ወይም ንግድ የሚመራው ጋዜጠኝነት ይመጣል። ገንዘብ የሚመራው ዜና አሰራር ይዳብራል። እና ወደፊት አደጋ ነው የፐብሊክ ኢንትረስት ወይም የህብረተሰብ ፍላጎት በጣም ሁለተኛና ሶስተኛ ጉዳይ ሆኖ የሚታይ ነው። ጭራሽም ላይታይ ይችላል። ገንዘብ የሚዘውረው ቢዝነስ የሚዘውረው ጋዜጠኝነት ይመጣል ስንል ነበር። መጽሐፎችም ይህን ነው ሲሉ ነበር 19 መቶ ሰባዎች የወጡትን ኮመርሻል ድሪቨን ጆርናሊዝም ወይም ቢዝነስ ድሪቨን ጆርናሊዝም ይመጣል ሲሉ ነበረ። ይኸው መቷየ ነው የጋዜጠኝነት አስተምህሮት እኔ ዛሬ ቆሜ ጥያቄ ምልክት ውስጥ እንዳደረገውን የሆንኩትና